ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ስጥልን፣ እንደምናመሻችሁ አድማጮቻችን። የዛሬ ረቡዕ ታሳሳይ 2 ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍስሐዬ ነኝ። ከሳውዲ አረቢያ ስለተመለሱት ኢትዮጵያውያን ሁኔታና በውዝግብ ላይ ስለሚገኘው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የተቀናበሩ ዝግጅቶችን በቅደም ተከተል እናቀርባለን። አሁን ግን ዜና ይቀድማል። ሰለሞን አባተ ያንብልናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ጋምቢያ ውስጥ የመፈንቅለ መንግስት ሙከራ ሳይሆን አይቀርም በተባለ ጥቃት ሁከት በተፈጠረ ማግስት ፕሬዚደንት ያህያ ጃምሄ ከነበሩበት ተመልሰው ዛሬ ባንጁል መግባታቸውን ባለሥልጣናቱ አስታወቁ። የተኩስ ልውውጡ ትናንት በተካሄደ ጊዜ ፈረንሳይ የሆኑ ዱባይ ያለዩ መረጃዎች ሲናፈሱ ቆይተዋል። ቤተ መንግሥቱ አካባቢ ከተፈጠረው የተኩስ ልውውጥ በኋላ የጸጥታ ኃይሎች ዋና ከተማይቱን ዘግተው መንገዶችን ሲጠነፍሩ ውለዋል። ባንጁል የተረጋጋች አትመስልም የሚባለው ጉምጉምታ እውነት አይደለም ያሉት የመንግስቱ ባለስልጣናት ስለተፈጠረው ሁኔታ ዝርዝር ማብራሪያ ባይሰጡም፣ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄፍ ፍራትክ ትናንት ለጋዜጠኞች በሰጡት መግለጫ የኩዴታ ሙከራ እንደነበር እንደሚያውቁ ጠቁመዋል። የቀድሞዋ የእንግሊዝ ቅኝ ጋምቢያ መሪ ጃሜህ በስልጣን ላይ ባሉባቸው ባለፉ ሀያ ዓመታት በሀገሪቱ ውስጥ የብረታ የሰብአዊ መብቶች ረገጣ እንደሚካሄድ የሰብአዊ መብቶች ተሟጋቾችና ተቃዋሚዎች ይናገራሉ። ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የቀረበው የፍልስጤም የመንግስትነት ጥያቄ ትናንት በድምፅ ውድቅ ከተደረገ በኋላ በእስራኤል ላይ ክስ ለመመስረት እንዲችሉ ዓለም አቀፉን የወንጀል ፍርድ ቤት እንደሚቀላቀሉ ፍልስጤማውያኑ መሪዎች ዛሬ አስታወቁ። የፍልስጤም ሕዝብ ከዚህ በላይ መጠበቅ አይችልም ያሉት በተባበሩት መንግስታት ድርጅት የፍልስጤም ተጠሪ ሪያድ ማንሱር የአይሲሲ አባል መሆንና በእስራኤል ላይ የጦር ወንጀል ክስ መመስረት በሚቻልባቸው ሁኔታዎች ላይ ለመምከር ባለሥልጣናቱ እንደሚሰበሰቡ አመልክተዋል። ትናንት ምሽት ላይ በተሰበሰበው አስራ አምስት አባላት ያሉት የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እስራኤል በኃይል ከያዘቻቸው የፍልስጤም ግዛቶች ለቃ እንድትወጣ የሚጠይቀውን የውሳኔ ረቂቅ ላይ ድምፅ ሰጥቶ በሚጠይቀው የውሳኔ ረቂቅ ላይ ድምፅ ሰጥቶ እንዲያልፍ ሊሟላ የሚገባው የድምፅ ቁጥር በአንድ በመጉደሉ ውድቅ ተደርጓል። ረቂቁ እንዲያልፍ ዘጠኝ የድጋፍ ድምፆች ማግኘት የነበረበት ሲሆን ዩናይትድ ስቴትስ እና አውስትራሊያ የተቃውሞ ድምፅ ሲሰጡ ስምንቱ የድጋፍ ድምፅ ሰጥተዋል። አምስት አባላት ድምፅ ከመስጠት ታቅበዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር ስለ ተቃውሞ ድምጻቸው በሰጡት ማብራሪያ የእስራኤልና የፍልስጤም ችግር የሚፈታው ደፋርና ጠንካራ ምርጫዎችን በማድረግና በመቻቻል ብቻ ነው ብለዋል። የመን ውስጥ አንድ አጥፍቶ ጠፊ የሺአ ሁቲዎች አማጽያን በተሰበሰቡበት መካከል ባደረሰው ፍንዳታ ቢያንስ 33 ሰው ተገደለ። አደጋው የተጣለው ዛሬ በማዕከላዊቱ ኢብ ከተማ ውስጥ ሙስሊሞች የነቢዩ መሐመድን ልደት ለማክበር በተሰበሰቡበት አንድ መስጂድ ውስጥ መሆኑ ታውቋል። የክፍለ ሀገሩ አስተዳዳሪ በጥቃቱ ከቆሰሉት መካከል እንደሚገኙ ተገልጿል። በተመሳሳይ አካባቢ ሌላም ቦምብ ፈንድቶ እንደነበር ነዋሪዎችና የጸጥታ ምንጮች አመልክተዋል። ለጥቃቱ ኃላፊነት የወሰደ እስካሁን አልተሰማም። ባለፈው እሁድ ማለዳ ጃቫ ባህር ውስጥ የወደቀው የኤሬዣ አይሮፕላን ትልቅ አካል ሊሆን እንደሚችል የሚጠቁም መረጃ ማግኘታቸውን የኢንዶኔዥያ ባለሥልጣናት አስታወቁ። በሕይወት የተረፉ ሰዎች ካሉ ወይም የሞቱትን አስከሬን የመፈለጉ ሥራ ግን በተበላሸ የአየር ሁኔታ እየተስተጓጎለ መሆኑ ታውቋል። ፈላጊዎቹ ብዙም ጥልቀት ከሌለው የባህር ክፍል ዛሬ ጠዋት አራት አስከሬኖችን ያወጡ ሲሆን፣ ይህም ትናንትናና ዛሬ በጠቅላላው የወጣውን አስከሬን ቁጥር ሰባት አድርሶታል። የዜናው ሰዓት አበቃ። የአውሮፓውያንን አዲስ ዓመት ለምታከብሩ ሁሉ መልካም አዲስ ዓመት፣ ሃፒ ኒው ይር። ከቀሪ ዝግጅቶች ጋር እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ሰሎሞንን ለዜናው እናመሰግናለን። አሁን ወደ ቀዳሚው ዝግጅት እናመራለን። በአንድ ወይንም በሌላ መንገድ ፍልሰት የማይነካው አንድም ሀገር በዓለማችን እንደሌለ መገመት አያዳግትም። ጥናቶችም ይህን ያረጋግጣሉ። ባለፈው ዓመት ሳውዲ አረቢያ በነበሩ አያሌ ኢትዮጵያውያን ስደተኞች የደረሰው ችግር ደግሞ የተለየ ነበር። ከ170 ሺህ የማያንሱ ስደተኞች በማስገደል ተመልሰዋል። ተመላሾቹ ዛሬ የት ናቸው? ጥያቄው አንዱ ይሁን እንጂ መልሱ ከአንድ በላይ ነው። ዘጋቢያችን መለስካቸው አመሃ የሚመለከታቸውን ሰዎች አነጋግረው የላከው ዘገባ ዝርዝሩን ይዟል። ከጥቂት ሳምንታት በፊት በክርስቲያን በጎ አድራጎት ልማት ድርጅት አስተባባሪነት ከሳውዲ ተመላሽ ኢትዮጵያውያንን በተመለከተ ተካሂዶ የነበረውን አውደ ጥናት አጭር ዘገባ አቅርበናል። በዚህ አውደ ጥናት ጽሑፍ ካቀረቡት መካከል ከዓለም አቀፉ የሥራ ድርጅት አይኤልኦ የኢትዮጵያና የሶማሊያ ጽህፈት ቤት የተወከሉት አይዳ አወል እንዳሉት ዛሬ የዓለማችን ህዝብ ሶስት ነጥብ አንድ በመቶ የሚሆነው ወይንም ወደ 232 ሚሊዮን ህዝብ ስደተኛ ነው። ይህ ቁጥር ከ25 ዓመታት በፊት ከነበረው የስደተኞች ቁጥር ጋር ሲነጻጸር ደግሞ የዛሬው በዕጥፍ ይበልጣል። የስደተኛው ቁጥር በየጊዜው እንደሚጨምርም ይጠበቃል። ያውም በማያቋርጥ መልኩ። ታዲያ የዓለም ስደተኞች ጉዳይ ወይንም ችግር የማይነካው አገር የለም። አንድም የስደተኞች መነሻ በመሆን አንድም መተላለፊያ በመሆን አንድም መድረሻ ወይንም መጠጊያ በመሆን የዓለም አገሮች ሁሉ የችግሩ ተካፋዮች ሆነዋል። የዛሬ ዓመት በወርሃ ታህሳስ መግቢያ ሰሞን ከአንድ መቶ ሰባ ሺህ የማያንሱ በሳዑዲ አረቢያ የንጉሡ ግዛት ይኖሩ የነበሩ ኢትዮጵያውያን ስደተኞች አለፈቃዳቸው ተገደው ወደ አገራቸው እንዲመለሱ ተደርገዋል። እነዚህ ከስደት የተመለሱ ዜጎች ዛሬ እንዴት ያለ ሕይወት እየኖሩ ይሆን? የትስ ናቸው? በአጠቃላይ የተመላሾቹ ሕይወት ቀላል እንደማይሆን አይዳ አወል ከነ ምክንያቶቹ ይዘረዝራሉ። አስፈላጊው የገንዘብ ጥቅም ስለሌላቸው ለእነዚህ ተመላሽ ስደተኞች በተለይ በኢኮኖሚ ረገድ እግራቸውን ለመትከል በእጅጉ ያስቸግራቸዋል። እንደተመለሱም የቤተሰባቸውን መሠረታዊ ፍላጎቶች ለማሟላት አይሆንላቸውም። ከቤተሰባቸውና ከማህበረሰባቸውም ተነጥለው ስለቆዩም ማህበራዊ ትስስራቸው ስለላላ እንደገና ለመዋሃድ ይቸገራሉ። ስለሆነም ተመላሾቹን እንደገና ከማህበረሰባቸው ጋር ለማዋሃድ በፍላጎታቸው ላይ የተመሠረተ ኢኮኖሚያዊ፣ ማህበራዊና የማህበረሰብ ልቦናዊ ድጋፍ ያስፈልጋቸዋል። የአውደ ጥናቱን አስተባባሪ የክርስቲያን በጎ አድራጎትና ልማት ድርጅት ልዩ አማካሪና የስትራቴጂክ ቡድን መሪ አቶ ክፍለ ማርያም ገብረወልን በተመላሾቹ ችግርና ህይወት ዙሪያ የተደረጉ ጥናቶች ይኖሩ እንደሆነ ጠይቄያቸው ነበረ። አቶ ክፍለ ማርያም እንዳሉት ጥልቅና ዝርዝር ጥናቶች መደረጋቸውን እንደማያውቁ፣ ግን መለስተኛና ዳሳሽ ጥናቶች እንዳሉ ይናገራሉ። ስለሆነም በዚህ ረገድም ሆነ በሌላም አኳያ ገና ብዙ ሥራ እንዳለ ያስገነዘባሉ። ይሁንና እነዚህ አሉ የሚባሉ ጥናቶችም እንደሚያሳዩት ተመላሽ ስደተኞችን በሶስት ዋና ዋና ክፍሎች ይለዩቸዋል። ከተመላሾቹ ግማሾቹ እንደገና ወደ ስደት ተመልሰዋል። ሐቁን እንነጋገር ግን ከፊሉ ተመላሾች ተመልሰው ሄደዋል። ያ ማለት የሉ ተመላሾች አይደሉም፣ ሄደዋል፣ እንደገና ተጉዘዋል ማለት ነው። ሁለተኛው ቡድን ደግሞ እዚሁ በራሱ እየተፍጨረጨረ ለመኖር ለመስራት፣ በሽያጭ በገበያ፣ በሌላም ህይወት ውስጥ እየተንቀሳቀሰ ነው። ሶስተኛው ደግሞ ምናልባት ቡድን ስልጠና፣ ትምህርት፣ ይህን የመሳሰለ ማለት አካሄዱንና እስካሁን የነበረውን የኑሮን ሁኔታ ለመቀየር የሚያስፈልጎቹን ክህሎቶች እየሰበሰበ ነው። በአውደ ጥናቱ ከተሳተፉት መካከል ከስደት ተመልሰው በሀገራቸው ራሳቸውን ችለው ለመኖር የሚታገሉ ወጣት ሴቶችም ነበሩ። ከእነዚህ አንዷ ሙሉ ማዘንጊያ ትባላለች። ወደ አገሯ እንደተመለሰች መንግሥት ድጋፍ እንደሰጣት ሥራ ለመጀመርም የገንዘብ ብድር እንዳቀረበላትና ከሌሎች ተመላሽ ጓደኞቿ ጋር ሆናም የምግብና የካፌ ንግድ እንደጀመረች ትናገራለች። ስለ ጀመረችው ኑሮም የምትለው አላት። ከእጅ ወደ አፍ ነው። ከእጅ ወደ አፍ ከእጅ ወደ አፍ ማለት ይገባህን? እንግዲህ የቤት ክራ ያለ ኑሮ አለ፣ ቤተሰብ ማስተዳደር አለ። ያችን እንግዲህ ጥቃቅና አነስተኛ ሽጠህ ማን እንደምታስተዳደር ታውቀዋለህ። ማንንም አታስተዳደርም፣ ራስክን እንኳን አትንትናትልም። ይህምን ለትራንስፖርት አይሆነንም። አሁንኛ ምንድን ነው ግዴታ ይችን የመንግስት እዳ መክፈል ያለብን ብለን ነው። የሚገርም ነገር ሻይ ጠጥተን፣ ሻይና ዳቦ በልተ የምንውልበት ቀን አለ። ገቢያ ከለለው ማለት ነው። ገቢያ ከለል። ያንን ነገር ብናጠፈው ኮስት ይነካብናል እንላለን። በጣም እየተጨናነቅ ነው ማለት ደረቅ እንጀራ እንሸጣለን። ከእናንተ ጋር መጥተው እንደገና የተመለሱ ሁሉ ብዙ አሉ። እኔ አሁን ራሱ የገዛ ጓደኛ አሁን ሂደዋል ሂደዋል አብራኝ መጣችሁ ማለት ተሸግራችሁ መጣችሁ። ስትሄዱ ምን ይመስልሻል? እንደ ግምትሽ? በቃ ከችግር አንጻር ነው እዛ ሂጀ ልሙት ነው ሰው። አሁን አሁን የምበላው የምለብሰው ካጣሁኝ ራሴን ከማጠፋው፣ ደግሞ በመንገዱ በሄድ ሂጀ የሆነ ነገር ወይም ለወጣለሁ ወይም ሞታለሁ። ያ ከሁለቱ አንዱ መርጦ ነው የሚሄደው። ጌጤ መአዜም ሌሏ ከሳውዲ ተመላሽ ናት። መንግሥት የሙያ ትምህርት በመስጠቱም ሆነ ብድር በመስጠት ያደረገው ከፍ ያለ እርዳታ እንደጠቀማት ትናገራለች። ይሁንና ዛሬም ብዙ ችግሮች እንዳሉባት አትሸሽግም። ተመልሳ ወደ ስደት መሄዱን ላለመምረጥ የወሰነችም ትመስላለች። አሁን እየሰራሁኝ ነው፣ ግን የንግድ ትስስር የለም። አንዳንድ ብዙ ችግሮች አሉ ግን የምመለሱን ተን የለኝም። አገሬ ላይ ሰርቼ እለወጣለሁ ብያለሁኝ። እንደገና ደግሞ በበቂ ሁኔታ ደግሞ ከወር በፊት ራሲድ በሚል ድርጅት ጥሩ የሆነ ትምህርት ተሰጥቶናል። ያ ትምህርት ደግሞ ጥሩ ቦታ ላይ ያደርሰናል ብዬ አስባለሁኝ። በቂ የሆነ ነገር ከተደረገልን ና ድጋፍ ካገኘን በሀገራችን ላይ ሰርተን እንለወጣለን። መስከረም ደግሞ ከሁለቱም በጥቂቱ ትለያለች። እሷ እንደምትለው ከሆነ ከሀገሯ የተሰደደችው በቂ ገንዘብ ስላልነበራት ነው። አሁንም ወደ ሀገሯ ስትመለስ እንደገና ስደትን ምርጫው አልታደርግ እንደምትችል አትደብቅም። የሚያዋጣኝ ከሆነ እቀጥላለሁ፣ የማያዋጣኝ ከሆነ ዳግም ወደ ስደት እሄዳለሁ ብዬ ነው የመጣሁትኝ። እና ስመጣ ሞከርኩኝ፣ ጥሩ ነው፣ እሰራለሁኝ፣ እንቀሳቀሳለሁኝ። የተሻለ ነው፣ በራሱ እንደፈለገሽ በሀገርሽ ላይ መውጣት መግባቱ ትልቅ እርካታ ነው። ከዛ አንጻር አይ ብዬ ራሴን እዚህ ጋ ገትቼ ቆም ያለሁኝ እንቀሳቀሳለሁኝ ያው የቦታ እጥረት አለ። የሆነ ነገር ትጀምሪና እየተንቀሳቀስሽ እያለ ባለቤት ተነሽ ውጭ ይልሻል። ያ ነገር ኮንፊደንስ ያሳጣሻል። ሲበዛም ሁለቴ ሶስቴም ሲሆን ነገም ምናልባት ያ ስደት ልትመኙ ትቻለች የሚል እምነት አለኝ። ምክንያቱም አስቸጋሪ ነው። በአሁኑ ወቅት የኢትዮጵያ መንግስት በቂ የሙያ ሥልጠና ሳይኖራቸው ለስራ ፍለጋ ወደ ስደት የሚሄዱ ዜጎችን መብት ለመጠበቅ በሚል አላማ ቀደም ሲል ወደ ተወሰኑ የመካከለኛው ምስራቅ ሀገሮች ለሥራ የሚሄዱ ዜጎችን ጉዞ ለአጭር ጊዜ አግዷል። አመች ሁኔታዎችን ከፈጠረ በኋላም ይህንን ገደብ እንደሚያነሳ ይፋ አድርጓል። መስከረም ሥራ ፍለጋ የሚሰደዱ ወገኖቿ ቢያንስ በቂ ቋንቋ ክህሎት ሳይኖራቸው ባሄዱ ትመክራለች። በዚህ ምክንያትም ገደቡ ቢቆይ ትመርጣለች። ገደቡ እንዲቆይ እየመከርሽ አንቺ ለምን ዳግም ስደትን አንድ ምርጫ አደረግሽ? የሚል ጥያቄ ቀርቦላት ነበረ። ቋንቋውን አውቄዋለሁ፣ ቋንቋውን ስላወቅኩት፣ ሁለተኛ ደግሞ ካለኝ ሁኔታ አንጻር ደሞዝተኛ ነበርኩ፣ የመንግስት ደሞዝተኛ። ከዚህ ራሱ ስወጣ የማገኘው ደሞዝ ለራሴ ብቻ ነው። እንትን የሚለው ወር ራሱ አያደርስሽም። ዲፕሎማ አለኝ፣ ሴክሬታሪ ሳይንስ ምሩቅ ነኝ። ግን እርካታ ስለሌለኝ ስለነበረ የሆነ ነገር ለራሴ ሰርቼ የሆነ ነገር ማድረግ ስለምፈልግ ነው ተነስቼ፣ የገንዘብ እጥረት ስለነበረብኝ የገንዘብ እጥረቴን የተወሰነ ጊዜ ሰርቼ የተወሰነ ገንዘብ ይዤ መጥቼ የራሴ ነገር እዚ ጋ መክፈት ስለፈለግኩ ማለት ነው። ሄጄ ይዤ መጣሁኝ። ሶስት ሰዓት ነበር የምተኛው ብታምኑም ባታምኑም። እርቦኛል። የተሻለ ኑሮ ፍለጋ እጅግ አድካሚና ታካች ለሆነ ስራ ስደትን የሚመርጡት አብዛኞቹ ወጣት ሴቶች እንደሆኑ መረጃዎች ያሳያሉ። እነዚህ መረጃዎች ያላቸው አንድምታ እንደ ዋዛ የሚታይ እንዳልሆነም በጉዳዩ ላይ ጥናት የሚያደርጉ ሰዎች ይናገራሉ። ሴቶች በሀገራቸውም ሆነ በአብዛኛው የዓለማችን ክፍሎች ከወንዶች የሚስተካከል የትምህርትም ሆነ የሥራ ዕድል እንደሌላቸው ይጠቁማል ይላሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ደግሞ ወደ ንግድና ምጣኔ ሀብት በዚህ ዓመት በውዝግብ ላይ ስላለው የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት ውይይት እናቀርባለን። የማኅበሩ አመራር የአባላት ምልአተ ጉባኤ ያልሞላበት ጉባኤ ጠርቶ ዐብይ አሰራር ደንቦችን ቀይሯል። ይህንን የተቃወሙ አባላት በቀጣዩ ጉባኤ እንዳይገኙ አግዷል የሚል ቅሬታ ከሚያቀርቡ ወገኖች ጋር የተካሄደው ውይይት ነው የሚቀርበው የአዲስ አበባ የንግድና ዘርፍ ማኅበራት ፕሬዚዳንትና የቦርዶ አባላት በዚህ ውይይት ላይ ለመሳተፍ ቃላቸውን ከሰጡ በኋላ በውይይቱ ቀጠሮ ሳይገኙ ቀርተዋል። ቆይተውም ከቦርድ ጋር ተማክረው ቃላቸውን እንደሚሰጡ አስታውቀዋል። የፕሮግራሙ አዘጋጅ ሄኖክ ሰማእግዜር እንግዶቹ አቶ ኢየሱስ ወርቅ ዛፉ የህብረት ኢንሹራንስ ከፍተኛ ባለድርሻና የአዲስ አበባና ኢትዮጵያ ንግድ ምክር ቤት ፕሬዝዳንት የነበሩ አቶ ተሾመ በየነ፣ የአዲስ አበባ ንግድ ምክር ቤት የቀድሞ ዋና ጸሐፊ የቀድሞ የመቀሌ ንግድ ቤት ፕሬዝደንት ናቸው። አሁን ወደ ውይይቱ። የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት በመታመስ ላይ ነው። በምክር ቤቱ አሰራርና ውሳኔ አሰጣጥ ዙሪያ የተነሳ ውዝግብ በፍርድ ቤት ሲያከራክርና በአንዳንድ ጉዳዮችም ውሳኔ ሲሰጥበት የቆየ ጉዳይ ነው። የፌዴራሉ ከፍተኛ ፍርድ ቤት ከታች አካሉ የተላለፉ ውሳኔዎችን አስመልክቶ የቀረቡ የይግባኝ ጥያቄዎች የሚያከራክሩ መሆናቸውን ወይም የማያከራክሩ መሆናቸውን ዛሬን ጨምሮ ነገም እንዲሁ ውሳኔ ሰጥቷል፣ ይሰጥበታል። አስቀድመው አድማጮች እንዲረዱት እኔ የተረዳሁትን ያህል ለማካፈል ልሞክር። ማስተካከያ ካለ ቆይቼ እቀበላለሁ። ክሱ እንዲያው በአጠቃላይ ሁለት ጫፍ ያለው ነው። ባለፈው ታህሳስ ወር የተካሄደው የንግድና የዘርፍ ማህበራቱ ዘጠነኛ ጉባኤ የህብረት ኢንሹራንስ ተወካይ የሆኑትን አቶ ኢየሱስ ወርቅ ዛፉ በስብሰባው እንዳይገኙ ከበር የከለከላቸውን በተመለከተ የመጀመሪያ ደረጃ ፍርድ ቤት ያሳለፈው ውሳኔ ከፍተኛ ፍርድ ቤቱ አያከራክርም ሲል ብይኑን ለህብረት ኢንሹራንስ ስ ኩባንያ ሰጥቷል። ሁለተኛውና ሌላኛው ደግሞ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ከስድስተኛው እስከ ዘጠነኛው ጉባኤ ድረስ የማህበሩን ህግና ደንብ በተጻረረ መልኩ ውሳኔ ሲያሳልፍና ደንብ ሲቀይር ቆይቷል። እነዚህ ውሳኔዎች ውድቅ ይሁኑ የሚል ክስ ነው። በዚህ ላይ የመጀመሪያው ደረጃ ፍርድ ቤት ለማህበሩ ውሳኔ ሰጥቶ ይግባኝ ተብሏል። ይህ ውሳኔ በዛሬው ዕለት ፍርድ ሊሰጥበት ብይን ሊሰጥበት ነበረ። ይሄም ተበይኗል። ስለዚህ ክርክሩ ይቀጥላል ማለት ነው። እንዲያው ሌላ ሶስተኛ ክስም አለ። በማህበሩ ውስጥ ለረጅም ዓመታት በአመራር ያገለገሉት አቶ የሱስ ወርቅ ዛፉ በግላቸው የመሰረቱት ክስ ነው። እነዚህን ጉዳዮችን እንመለከታለን። አድማጮች አስቀድመን ለመግለጽ የምንወደው የአሜሪካ ድምጽ ሬዲዮ ይህንን ጉዳይ ከፍርድ ቤት ውጭ ይፋ ውይይት እንዲካሄድበት የሚል ሀሳብ በማቅረብ ሁሉንም ጉዳዩ የሚመለከታቸውን ባለድር ሻዎች በምሽቱ ዝግጅት ለማወያየት አስቀድመን የስልክ ጥሪዎች አድርገን ነበረ። በተለይ ደግሞ በአዲስ አበባ ንግድና ዘርፍ ማህበራት ዋና ጸሐፊና ፕሬዚዳንቱን እንዲያውም ፕሬዚዳንቱን አቶ ኤልያስ ገነቴን በስልክ አነጋግሬያቸው ከአንድ ሰዓት በኋላ መልሼ እንድደውል ጠየቁኝ። በተደጋጋሚ ስልካቸው የተያዘ ነው። አሁን ደግሞ መጨረሻ ስሞክር ስልካቸው እንደጠፋ ተረድቻለሁኝ። በዚህ ውይይት ላይ ቢሳተፉ መልካም ነው የሚል ሀሳብ ነበረን። የዳይሬክተሮች ቦርድ አባልና የሕግ ባለሙያ የሆኑት አቶ ሞላ ዘገየንም እንደዚሁ በስልክ ደውለን አነጋግረን በጉባኤው ላይ እንዲሳተፉ ጋብዘናቸው ነበረ። ነገር ግን ስልካቸው ተይዟል፣ ወይም አያነሱም፣ ወይም ደግሞ አጥፍተውታል። ስለዚህ ውይይታችንን የምንቀጥለው ከአቶ ኢየሱስ ወርቅ ዛፉ የህብረት ኢንሹራንስ ከፍተኛ ባለድርሻና አስቀድመው የአዲስ አበባና የኢትዮጵያ ንግድ ምክር ቤት ፕሬዝዳንት የነበሩ አቶ ተሾመ በየነ ደግሞ የአዲስ አበባ ንግድ ምክር ቤት የቀድሞ ዋና ጸሐፊ የመቀሌ የንግድ ምክር ቤት ፕሬዚዳንት የነበሩ ናቸው። እንደምናመሻችሁ እግዚአብሔር መስገን ዘናመሻሜነትታመ እንደምናመሻችሁ። እንግዲህ በቅድሚያ ይሄ ሁሉን አቀፍ ውይይት እንዲሆን ምኞታችን ነበረ። ሁኔታውንም ወደፊት ይገፋል በሚል እምነት በአዲስ አበባ ንግድና ዘርፍ ማህበራት ምላሽ የሚሰጡ ከሆነ የዝግጅት ክፍላችን በሩ ክፍቱ መሆኑን ለመግለጽ እንወዳለን። እንግዲህ ወደ ውይይቱ ስናልፍ የፍርድ ቤቱ ሂደትና ያሳለፋቸው ውሳኔዎች ምን እንደሚመስሉ በአጭሩ እንስማ። በጣም አጠር አድርገን በዛሬው ዕለት ምን እንደተወሰነ ነገ ደግሞ በቀጠሮ ያለው ጉዳይ ምን እንደሆነ ህዳር አስራ ስድስት ቀንም የተወሰነ ውሳኔ አለ። በቅድሚያ አቶ ኢየሱስ ወርቅ ዛፉ ባጭሩ ያስረዱን። እስኪ እንግዲህ ያው እንደምታውቀው ክሱ በሕብረት ኢንሹራንስ እና በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት መካከል ነው። እኔ እንደዚሁ ከውጭ ሆኜ ተመልካች እና አዳማጭ ነኝ። እና ቀደም ብሎ እንደሰማኸው የመጀመሪያው ደረጃ ፍርድ ቤት የአባልን መብት የነፈገ ስብሰባ ስለነበረ ስብሰባው ውድቅ መሆን አለበት፣ ያደረጋቸው ውሳኔዎችና ምርጫዎችም እንደዚሁ ውድቅ መሆን አለባቸው ብሎ ፈርዶ ነበረ። ይሄ ወደ ፍጻሜ እንዳይሄድ ይግባኝ ተብሎ ለብዙ ጊዜ ቆየ እና ፍርዱም እንዳይፈጸም እገዳ ተደረገ። አሁን በቅርብ ጊዜ ከአንድ ከአስር ቀን ባልበለጠ ጊዜ ይሄ ይግባኝ ውድቅ ነው። የስር ፍርድ ቤት የሰጠው ፍርድ ትክክል ነው እና ወደ ማስፈጸሙ ይኬዳል። የማትፈጽሙበት ምክንያት ካለ አስረዱ ተብሎ ለዛሬ ቀርበው ነበረ። እንደሰማሁት ነገሩ የመጨረሻ የሚቋጨው ነገ ጠዋት ነው። ነገ ጠዋት በሶስት ሰዓት ጊዜ ነው። የህብረት ኢንሹራንስ ደግሞ ምንድን ነው ያለው? ይህንን ወኪልን መከልከሉ ብቻ ሳይሆንም ያኔም አቅርቤ ያለሁኝ ለመጀመሪያ ፍርድ ቤት ምክር ቤቱ ከስድስተኛ አመታዊ ጠቅላላ ጉባኤው ጀምሮ ህግን የጣሰ ስብሰባ ሲያደርግ ነው የቆየው። በህጉ የተቀመጠውን ምልአተ ጉባኤ ጥሶ ነው ያለው። በመጀመሪያ መስራች ጉባኤ ራሱ በነሐሴ ሀያ ስድስት ሺህ ዘጠኝ መቶ ዘጠና ሰባት አመተ ምህረት መስራች ጉባኤው ሌላ አማራጭ እስኪገኝ ድረስ የመስራች ጉባኤው ተወካዮች በተመረጡበት ስርዓት እንዲቀጥል ብሎ ያደረገውንም ውሳኔ ጥሶ ከህጉ ጋር ተዛምዶ የተሰራውንና በስራ ላይ የነበረውንም መተዳደሪያ ደንብ ተጠብሶ ራሱን መተዳደሪያ ደንቡንም አሻሽያለው ብሎ ራሱ ደግሞ መተዳደሪያ ደንቡ ለመሻሻል የአባሎች ሁለት ሶስተኛ ድምፅ ድጋፍ ይጠይቃል። እሱንም ሳይመለከት ይሄንን አድርጓል ብሎ ክሱን አቅርቦ ነበረ እና እንደ አጋጣሚ ሆኖ የመጀመሪያው ፍርድ ቤት በዚህ ላይ ውሳኔ የሰጠው መተዳ ያሻሻሉትን መተዳደሪያ ደንብ እንዲቆይ ያደረጉትንም እስካሁን ድረስ ያደረጉትንም የስብሰባ ሂደት ሳይሽር ነበር የቆየው እና ህብረት ኢንሹራንስ ይሄ ነው። እንዲያውም የነገሩ ስረ መሰረቱ ይሄ ነው። ተወካይንም የወከልኩትንም ሰው የከለከሉት ህግ እየጣሳችሁ ነው ብሎ ስለከሰሰን ወደ ስብሰባችን እንዳይመጣ በሚል ነው እና ይሄ አንድ አንድ ቦታ ላይ ማረፍ አለበት ብሎ ይግባኝ ጠይቆ ብዙ ጊዜ ቆየ። እሱ ዛሬ በፍርድ ቤት ከሰዓት በኋላ ስለዚህ ክርክሩ ይቀጥላል ማለት ነው። ክርክሩ አዎ፣ ክርክሩ ይቀጥላል። ግን እዚህ ላይ አንድ ነገር እንትን ለማድረግ አስቀድመው እንደገለጹት የማህበሩን ደንብ በተጻረረ መልኩ ከስድስተኛው ጉባኤ ጀምሮ የአዲስ አበባ ንግድና ዘርፍ ማህበራት አሰራር ሲቀይር ክለሳ ሲያደርግ በነጋሪት ጋዜጣ የወጣ ህግን ሽሯል ሲሉ ከዚህ ቀደምም ሲገልጹት የነበሩት ጉዳይ ነው። ይሄንን ከተናገሩ በኋላ ነው ከስብሰባ የታገዱት እርሶ። ይሄንን ይሄንን ነገር ፍርድ ቤት ሳልሄድ ግን ይሄንን ለእነሱ ለራሳቸው ለአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አመራር ነግሬያቸዋለሁ እኮ እባካችሁን ምናልባት እናንተ የተሻለ ነገር እናምጣ የአብዛኛውን የንግድ ህብረተሰብ እናካፍለው ብላችሁ አስባችሁ ይሆናል በዚህ መንገድ የሄዳችሁት። ግን በሄዳችሁበት መንገድ የህጉን መስፈርት የሚያሟላ ስብሰባ ሊኖራችሁ አይችልም፣ እና እባካችሁ ወደ ህጋዊ አሰራር ተመለሱ ብዬ መጀመሪያ እኮ ለምኛለሁ። እነሱንም እነሱ ጋር ብቻ አይደለም፣ ፍርድ ቤት እኮ ከመሄዴ በፊት የአዲስ አበባ ንግድና ኢንዱስትሪ ልማት ቢሮ አለቃ አለቅየውን ሳይቀር አዋጁን አዋጅ ሶስት መቶ አርባ አንድን በመጀመሪያ ደረጃ አስፈጻሚ ሚኒስትሪ የንግድ ሚኒስቴር ስለሆነ ለንግድ ሚኒስትሩ ስድስት የቸንበሩ ቋሚ አባላት ስድስት የቸንበሩ ቋሚ አባላት የፈረሙት ስድስት ገጽ ደብዳቤ ተሰጥቷል። ችግሮቹ እነዚህ ናቸው። እና ወደ ህጋዊ አሰራር እንዲመለሱ እባካችሁ እርዱ ተብሎ ይሄ ሁሉ እየተደረገ እያለ ነው ክልከላው የመጣው። ስብሰባት ገቡም የተባለ እንዲያው የምክር ቤቱንም የውስጥ አሰራር ስለሚያውቁት አቶ ተሾመ በየነን ላምጣ። ዚህ ላይ ለአድማጮች ለማብራራት ያህል የአዲስ አበባ የንግድ ምክር ቤት የቀድሞ ዋና ጸሐፊና የመቀሌ የንግድ ምክር ቤት ፕሬዚዳንት ሆነው ያገለገሉ ናቸው። እዚህ ላይ እንደው የተፈጠረውን እስኪ የእርስዎን እይታ ልስማ። በዚህ ጉዳይ ላይ ያለኝ አስተያየት ቀድሞ ነገር አንዱን አባል ከአባልነት ለማስወገድ የጠቅላላ ጉባኤ ውሳኔ ይጠይቃል በመተዳደሪያ ደንቡ መሰረት። ስለዚህ አቶ የሱ ወርቅ ዛፉ የሆኑ ሕብረት ኢንሹራንስ ከአባልነቱ እንዲታገድ ወይም እንዲሰረዝ ከተፈለገ መሆን የነበረበት በጠቅላላ ጉባኤ ጉዳይ ቀርቦ ጠቅላላ ጉባኤ መክሮበት፣ ተወያይቶበት አባልነታቸውን ማንሳት ይችላል። አለዛ ግን በጠቅላላ ጉባኤ የተመረጠ ቦርድ የአንዱን አባል አባልነት መሰረዝ ከቶ አይችልም። ይህንን ደግሞ ቀርበው ማስረዳት የሚችሉ ቢሆን መልካም ነበር። ይህንን ቀርበው በተለይ የአዲስ አበባ ንግድና ዘርፍ ማህበራት አስቀድሜም ገልጬ ያለሁኝ ፕሬዚዳንቱንም ዋና ጸሐፊውንም ለማነጋገር እንደዚሁም የዲሬክተሮች ቦርድ አባልና የህግ ባለሙያውን ለማነጋገር ሞክረን ነበረ። በውይይቱ እንደሚሳተፉ ቃል ከገቡልን በኋላ ስልካቸውን አላነሱልንም። ይህንን ለመግለጽ ነው። ማንነው ግን ይህንን የሚያደርገው? አሁን የምንነጋገራቸው ያለነው ከዚህ በፊትም ከአቶ ኢየሱስ ወርቅ ዛፉ ጋር የተነጋገርንበት ጉዳይ ነው። ይሄ ተቋም አሰራር፣ የውስጥ ደንቦች አሉት ህጎች አሉት። በነጋሪት ጋዜጣ ታትመው የወጡ ህጎች እዚህ ላይ አቶ ኢየሱስ ወርቅ ዛፉር ሶም ሊናገሩበት የሚችሉት ጉዳይ ነው። ማን ነው ይህንን እያደረገ ያለው ደግሞ ከጀርባ ውስጥ ምንድን ነው? የመንግስት እጅ ያለበት ይሄ ጉዳይ? እኔ ልቀጥል ወይ? ቀጥል አቶ ተሾመ። እየታየ እየሄደ ያለው በተጨባጭ ጽፈት ቤቱ የንግድ ምክር ቤቱ ጽህፈት ቤት ከገለልተኝነት ወጥቶ የበላይ ሆኗል። ቦርድን የሚያስመርጥ ለአንዱ መመረጥ የሚሰራ አንዱ ደግሞ እንዳይመረጥ የሚሰራ ሁኖ እየሄደ ነው። በተለይ ክሬደንሻል ኮሚቴ የሚባለው የተመራጮችን ሁኔታ በተወሰነ ደረጃ አጣርቶ ለጠቅላላ ጉባኤ የሚያቀርበው ኮሚቴ ሙሉ ለሙሉ በጽህፈት ቤቱ የሚመረጥ ታጭቶ የሚመረጥ ሆኗል። መተዳደሪያ ደንቡ ላይ ችግር የለም። መሻሻልም ካለበት በጠቅላላ ጉባኤ ይሻሻላል። ግን ጽህፈት ቤቱ ከመደበኛ ስራው ከእለት ተዕለት መደበኛ ስራ በላይ ቦርዱን የማስመረጥ እና በአጠቃላይ የምክር ቤቱን ውስጣዊ ዲሞክራሲ አፍኖ የመሄድ ሁኔታ መታየት ከጀመረ ትንሽ ሰንበት በት ብሏል። በእኔ እምነት በዚህ ጉዳይ ላይ የመንግስት እጅ አለበት ብዬ ለማሰብ የሚያስችለኝ ተጨባጭ ማስረጃ የለኝም። አቶ ኢየሱስ ወርቅ የእርስዎን ሀሳብ ለስማ አስቀድመው፣ አቶ ተሾመ የመንግስት እጅ አለበት ብዬ ለማመን ተጨባጭ መረጃ የለኝም ብለዋል። አለበት የሚለው በእውነቱ እኔ በትክክል የሚታይ ነገር የለም። አንድ ነገር ግን ሳንል ማለት አንችልም። ምክንያቱም በውክልና አዲስ አበባ ንግድና ኢንዱስትሪ ልማት ቢሮ የሚባል ክፍል አለ። ያ ክፍል ነው አዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አዋጅ ሶስት መቶ አርባ አንድ ህዝባር ዘጠና አምስት የሚጠይቃቸውን መስፈርቶች በሙሉ አሟልቷል ብሎ የእውቅና ሰርቲፊኬት የሚሰጥ እሱ ነው። ይሄንን አላደረገም። ይሄ ደግሞ መንግስት ሆነ ብሎ አደረገ የሚባል ሳይሆን እኔ እንደው እንደማስበው በዚያ ቢሮ በኩል ወይም ቸልተኝነት ወይም የእውቀት ክፍተት አንድ ነገር አለ። መቼስ ይሄ የማይቃድ ነው። አድማጮች፣ የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራምን የመራልን ኃይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን። wayne tense be